ሜሪላንድ ውስጥ በሚገኘው ሞርጋን ስቴት ዩኒቨርሲቲ የዓለም አቀፍ ግንኙነት መምህር ፕሮፌሰር ጌታቸው መታፈሪያ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ላለፉት አምሳ ዓመታት ለአሜሪካ ፖለቲካ ጉል አስተዋጽኦ ማበረከታቸውን በመግለጽ አወድሷቸዋል በቅርቡ ራሳቸውን ከምርጫ እንዲያገሉ ሲደረግባቸው የነበረውን ግፊት በማስታወስም ውሳኔያቸው ለብዙ አሜሪካውያን እፎይታን የሚሰጥ ነው ብለው እንደሚያምኑ ተናግረዋል። የዴሞክራቶች ተወካዮችም ሆኑ ህዝቡ ራሱ የተበታተነ ሀሳብና ስጋት ነበራቸው እና በትናንትናው ቀን ከዚህ ከምርጫው ራሴን አገላለሁ ማለቱ ብዙ ግፊት ነበረበት። እኔ ግን ቆያለሁ ብሎ ነበረ። በትናንትናው ቀን በታላላቅ ጉምቱ የሆኑ የዴሞክራሲ የዴሞክራት አባላትና ከቤተሰብም ጭምር ግፊት ስለነበረበት ትላንትና ከዚህ ከመጨራሴን አወጣለው ምክትሌን ካምላ ሀሪስን በእኔ ምትክ ከሆነ ትወዳደርም ለእሷንም ድጋፍ ስጣለው ማለቱ ለአሜሪካ ሕዝብ እፎይታ ሰጥቷል፣ ከስጋት ድኗል። በዛ ምክንያትም እንደሚባለው በዚህ እንግዲህ ትላንትና ነው። ብዙ ነገር የምናውቀው ነገር የለም እና በዛ ምክንያትም ብዙ ገንዘብ ለዴሞክራቶቹ መሰባሰብ ጀምሯል። ጎረፈ ነው የሚባለው ገንዘብ እና ያንን ነው እንግዲህ የሚያሳየው። ሌላው በዚህ ጉዳይ ላይ አስተያየታቸውን የሰጡን የህግ ባለሙያና በዩስት አፍሪካ ተቋም ፕሬዚዳንት ዶክተር ታዲዮስ በላይ የባይደን ከፕሬዚዳንታዊ ምርጫ ፉክክር ራሳቸውን ማግለል የሚጠበቅ እንደሆነ ይናገራሉ። በተለይ ከዲቤቱ በኋላ በከፍተኛ ሁኔታ የባይደን ፖል በተለያዩ የሀገሪቱ ክፍሎች ከፍተኛ የሆነ ማሽቆልቆል ታይቷል። ሰው ፈንድ ሬይዘሮች ወይም ደግሞ የሱን ካምፔን ፈንድ ሲያደርጉ የነበሩት የራሱ የዲሞክራቲክ ፓርቲ አባላቶች ከፍተኛ የሆነ ተቃውሞ ያሰሙ ነበር፣ እሱ እንዲወርድ ማለት ነው። ምክንያቱም ከዚህ ከዲቤቱ ጋር በተገናኘ በጣም በከፍተኛ ሁኔታ የእሱ ተቀባይነት እየወረደ መጥቷል። ስለዚህ አንደኛው ኢምፕሊኬሽን የነበረው እሱ ነው። ሁለተኛ ነገር ደግሞ የዚህ የቫይስ ፕሬዚዳንት ቫይስ ፕሬዚዳንት ካማል ሃሪስ እሷን ኢንዶርስ ማድረጉ እሷ ደግሞ እንዲሁም ስትጠበቅም ነበረች። ኦፍኮርስ ሁለተኛ ቦታ ላይ ያለ ሴትነች ባይደን ቢወጣ ማን ሊመጣ ይችላል የሚለውን ነገር ሁላችንም ስገመት የነበረው ነገር ነው። ስለዚህ በዛ መልኩ ነው ማለ ፕሬዚዳንት ባይደን ወራቶች ከቀሩት የሀያ ሀያ አራት ፕሬዚዳንታዊ ምርጫ በድጋሚ ለመመረጥ ሲያደርጉት የቆዩትን ፉክክር ማብቃታቸውን ትላንት እሁድ አስታውቀዋል። በምትካቸው ምክትል ፕሬዚዳንታቸው ካማል ሀሪስ የዲሞክራቲክ ፓርቲ እጩ ሆነው ቢወዳደሩ የሚደግፉ መሆናቸውንም ገልጸዋል። ፓርቲው ይህን ካጸደቀው ካማል ሀሪስ በ248 ዓመት የዩናይትድ ስቴትስ ታሪክ የመጀመሪያዋ ጥቁር ሴትና የደቡብ እስያ አሜሪካዊት ፕሬዚዳንታዊ እጩ ይሆናሉ። ፕሮፌሰር ጌታቸው የካማል ሀሪስ ፕሬዚዳንታዊ እጩነት በመጪዎቹ ሳምንታት ቺካጎ በሚካሄደው የዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ እንደሚወሰን ገልጸው ለእጩ ፕሬዚዳንትነት የሚወዳደሩ ሌሎች ሊኖሩ እንደሚችሉም ተናግረዋል። ባይደን እሷን ደገፈ ማለት የዴሞክራቲክ ተመራጮች በያግሩ ምንም ፕሬዝዳንቶቹን የሚያጸድቁ ሰዎች የግድ የእሱን ፍላጎት ለማሟላት እሷን ላይደግፉ ይችላሉ። የራሳቸው ምርጫ ሊኖራቸው ይችላል። ከውስጥም ደግሞ እንደዚሁ ከእሷ ጋር ፎካከራለሁ የሚል እኔ ነኝ ትራምፕ ነው እንግዲህ ዋናው ጥያቄ ትራምፕን፣ እኔ ነኝ የማሸንፈው ብለው የሚነሱ ሰዎችም ሊኖሩ ይችላሉ። ያ እንዳለ አንድ አቅጣጫ ነው። በሁለተኛ አቅጣጫ የሚታየው አሁን ብዙዎቹ ካምላ ሀሪስን ወደ መደግፍ ላይ ናቸው። ሺካጎ ላይ ሲገናኙ የዚህ ብሔራዊ የዴሞክራቲክ ፓርቲ ሸንጎ ሲገናኙ ሊበጣበጡ አይፈልጉም። እንደ አጋጣሚ አርባ አመት ገደማ ሺካጎ ላይ ትልቅ ብጥብጥ ነበረ የዴሞክራቲክ ፓርቲ ብሔራዊ ስብሰባ ሲደረግ እና የዛ አይነት ብጥብጥ እንዲያዩ አይፈልጉም እና ምናልባት ሁላቸውም ፕሬዚዳንቷን ተመራጭ አድርገን ደግሞ ጥሩ ምክትል ፕሬዚዳንት እንጠቁምና በዛ በኩል ሁላችንም አንድ ላይ ከእሷ ጋር እንጓዝ እንደግፋት። ዋናው ጥያቄያችን ትራምፕ ማሸነፍ ነው። ከትራምፕ የበለጠ የፖለቲካ ሬኮርድ አላት። ከሀያ አስራ ስድስት በፈረንጆች አቆጣጠር ጀምሮ ሴኔት ውስጥ የተመረጠች ነች። ከዛ በፊትም ካሊፎርኒያ አቃቤ ሕግ ነበረች። ፕሬዚዳንት ባይደን በእጩነት ማቅረባቸውን ተከትሎ ከአምስት መቶ በላይ ዲሞክራቶች ለካማላ ሃሪስ ድጋፋቸውን ገልጸዋል የሚሉት ዶክተር ታዲዮስ በላይ በበኩላቸው በብሔራዊ ጉባኤው ከሪፐብሊካን ፓርቲ ፕሬዚዳንታዊ ዎቹ ዶናልድ ትራምፕ ጋር ተፎካካሪ ሆነው የመመረጥ እድላቸው ከፍተኛ መሆኑን ይገልጻሉ። እስከ ትላንትና ድረስ ባየሁት መረጃ መሰረት ወደ አምስት መቶ አርባ አራት አካባቢ ዴሌጌቶች ቫይስ ፕሬዚደንት ካማላ ሃሪስን እጩነት ኢንዶርስ አድርገዋል። ስለዚህ ከአንድ ሺህ ምናምን በላይ ይጠበቅባታል ማለት ነው። ያንን ለማግኘት ከሶስት ሺህ ዘጠኝ መቶ አካባቢም ከሀፍ በላይ ማግኘት መቻል አለባት፣ ይሄንን ኢንዶርስመንት ለማግኘት ማግኘት። ስለዚህ ከፍተኛ የሆነ ቻንስ አላት ብዬ አስባለሁ። ምክንያቱም አንደኛ በቫይስ ፕሬዚደንትነት እንግዲህ ላለፉት ሞ ሶስት አመት ተኩልና ከዛ በላይ ሰርታለች። በዚህ በሎካልም ኤሪያ ካሊፎርኒያ ውስጥ በነበራት ስልጣንም እንደዚሁ ፕላስም ሴኔት ውስጥ በነበረችበት ጊዜ፣ ስለዚህ አዲስ አይደለችም ዲሞክራቲክ ፓርቲ ወደፊት ያመጣ ሰው የሚል ግምት አለኝ። በእኔ በኩል የምክትል ፕሬዚዳንት ካማላ ሃሪስ የዘራረግ እና ባለፉት አራት አመታት በባይደን አስተዳደር የተመዘገቡ ውጤቶች በእጩነት ለመመረጥ እንደሚያግዛትም ፕሮፌሰር ጌታቸው መታፈሪያ ይናገራሉ። የጥቁር ከጃሜካ የሆነ አባት ያላት፣ ከህንድ ሀገር የመጣች እናት ያላት የጥቁሮቹንም ፍላጎት ልታሟላ ትችላለች የሚባል የኤዥኖቹንም ፍላጎት ታሟላ የእኛ ነች የሚሉ የእኛ ነች የእነሱን ፕሮግራም ታራምዳለች ማሉ የእኛ ነች እኛን ትመስላለች እንዲሉ ማድረግና የእነሱን ምርጫ ለማግኘት እንደዚሁም ደግሞ በዚህ በምታሳየው ፖሊሲ ውርጃን በተመለከተ ለምሳሌ ወይም ደግሞ ኢኮኖሚም በተመለከተ በዛ በዛ አካባቢ በጣም ተራማጅ የሆነ አቋም አላትና ከጊዜው ጋር የሚመጣጥን ሁኔታ ፖሊሲ አላት ብለው የሚደግፉ ሰዎች አሉ። የአሜሪካ ፕሬዚዳንታዊ ምርጫ እንደ አውሮፓውያን አቆጣጠር ህዳር አምስት የሚካሄድ ሲሆን ከምርጫ ፉክክሩ ራሳቸውን ያገለሉት የፕሬዚዳንት ባይደን የስልጣን ዘመን ደግሞ በመጪው በአዲሱ አውሮፓውያን አመት ጥር 20 ቀን 2025 የሚያበቃ ይሆናል። ለአሜሪካ ድምጽ አስማሟየ ነው ዋሽንግተን ዲሲ።